በመተከል ዞን ቡለን ወረዳ በኩጅ ቀበሌ በጸረ ሰላም ኃይሎች በተከፈተ ጥቃት ከቤት ንብረታቸው ተፈናቅለው በወረዳይቱ ውስጥ ለሚገኙ ዜጎች አስቸኳይ ምግብና የመጠለያ ድጋፍ በማድረግ ወገኖቻችንን እንታደግ ሲሉ የቡለን ወረዳ አስተዳዳሪ ጥሪ ያቀረቡ፣ ተፈናቃዮቹም በከፋ ችግር ውስጥ እንደሚገኙ ነው የተናገሩት። በተያያዘ ሌላ ዜና በመተከል ዞን ድባጤ ወረዳ ሴረን ቀበሌ ዛሬ የጉሙዝ ታጣቂዎች በንጹሐን ዜጎች ላይ ጥቃት መፈጸማቸውን የክልሉ ሰላምና ደህንነት ደህንነት ግንባታ ቢሮ አስታውቋል። የደረሰውን ጉዳት በተመለከተም ገና እየተጣራ መሆኑን ያመለከተው ሴር ምስጋናው ዝርዝሩን ይዛለች። በመተከል ዞን ድባጤ ወረዳ ሲረን ቀበሌ ዛሬ የጉምዝ ታጣቂዎች በንጹሐን ዜጎች ላይ ጥቃት መፈጸማቸውን የክልሉ ሰላምና ደህንነት ግንባታ ቢሮ ኃላፊ አቶ ጋሹ ዱጋዝ ገልጸዋል። እስካሁንም የደረሰውን ጉዳት በውል ማወቅ አልተቻለም ብለዋል። መረጃው ደርሶናል ያው እንግዲህ ለማረጋገጥ በቦታው ኃይል ልከናል። ሰላም ኃይል ወደዛ ገብተዋል። ድምጽ መሳሪያም ሰምተናል። የሚል ነገር ሲደርሰን ነው እኛ እንግዲህ ወደ ቦታው ጨጠ ኃይል ያጓጓዝ ነው። ትንሽ ያው እንግዲህ በረሃ ማንገድ ተሽከርካሪ ማያስገባ ስለሆነ በእግር ነው የሚጓዘው። ያም ሌላ ችግርም እንዳይከፍት ደስታ እየተደረገ ነው። ተመቃቀ በተሞላበት ለኢትዮጵያ ኃይሉ የሚንቀሳቀሱ ዝም ብሎ ዙ ብሎ ስለማይገቡ ያለው ነገር ወደ ቦታው ሲደርሱ ሪፖርት በኋላ እኛ ሲያደርሱ እኛም እንግዲህ የደረሰውን የጉዳት መጠን ካለ ይህን ያክል ጉዳት መጠን ደርሳል። እንግዲህ ያ እንግዲህ ተኩስ ካለ ጉዳት መጠን ይጠፋል ብለን አናስበው። እስካሁን ግን በእኛ የደረሰ በእጃችን የገባ ነገር የለም። ተኩስ እንዳለ ና ያው ችግር በተረዳሽም ቃጠሎ የሚባል ነገርም አለ። ስንት ቤት ተቃጠለ፣ ሰው ላይ ሕይወት ላይ ጉዳት ደርሷል የሚለው ነገር እሱን በኋላ ነው የምናቀረው። ይህ በእንዲህ እንዳለ ከትላንት በስቲያ በቤንሻንጉል ጉምዝ ክልል መተከል ዞን ቡለን ወረዳ በኩጂ ቀበሌ ቤት ንብረታቸውን ጥለው ነፍሳቸውን ብቻ ለማትረፍ ቡለን ወረዳ ለገቡ ዜጎች አስቸኳይ ድጋፍ እንዲደረግላቸው የወረዳው አስተዳዳሪ አቶ ግዛቱ ነሲ ጥሪ አቀረቡ። በቡለን ወረዳ ከ35 ሺህ በላይ ተፈናቃይ አሁን እንዳለ የገለጹት አቶ ግዛቱ እስካሁን ከመንግስትም ሆነ ከረጅ ድርጅቶች የተላከ ምንም የምግ ድጋፍ የለም። ችግሩም ከመንግስት አቅም በላይ በመሆኑ የሁሉንም እርብርብ ይጠይቃል ብለዋል። ተፈናቃይ ከልክ በላይ ማዕከሉ ላይ በዝቶ ህጻናትን፣ ሴቶችን፣ ወጣቶችን፣ አቅመ ደካሞችን ለመለየትም የተቸገንበት ሁኔታ ያለው ኮሚቴ አቋቁመን አንዳንድ ስራዎችን ብንሰራም እንኳ አልጣልላለሆነ ና የተለያዩ ቀበሌዎች ላይ የተፈናገሩ ማህበረሰብ ክፍሎች ሰላም ፈላጊ ማህበረሰብ ክፍል መካከል ላይ ነው። ማህበረሰቡ ከዚህ በፊት ሀብት ንብረት አፍርቶ አንድ ሄክታር ላይ ሰማንያ ኩንታልና ተገበላይ በቆሎ ምርት ማግኘት የሚችልበት ምርቱ ነው። ጥለው የወጣ አውድማ ላይ ጥለው የወጣ አለ፣ አጨዳ ላይ ጥለው የወጣ አለ፣ ገና ያልተሰበሰበ ያለ ተሰብስቦም የተቃጠለ ያለ ክምር አለ። ከየት ሀብት ንብረቱ ነው ያዳለ? ይህንን የኢትዮጵያ ህዝብ ነው። የኢትዮጵያ ወገን ነው። ከየትም የመጣ አይደለም። ምናልባት በቤንሻንጉል ውስጥ ያለው ህዝብ የኢትዮጵያ ወገን ነው የትኛው ማህበረሰብ ጋር አብሮ መኖር የምንችል የትኛውም ኢትዮጵያ ክፍል ውስጥም ብንሄድ ማግኘት የምንችል ብሄር ብሄረሰብ ነው ያለው እና የሚመለከተው የመንግስት የድርጅት ሌሎች መንግስታዊ ያልሆኑ አካላት፣ ሰብአዊ መብት ኮሚሽን፣ ሌሎችም ሚመለከታቸው ይመለከተኛል እኔንም ይመለከተኛል ብሎ መቆርቆር የሚችል አካል ከውስጥም ከውጭም ሀገርም ቢሆን አስፈላጊውን ድጋፍ ያደርጉልን ጥሩ ነው የሚል ሀሳብ ነው ያለኝ በመንግስት ብቻ የሚፈታ እንዳልሆነና ተፈናቀውን የሁላችንም ተረባርበን መፍታት ለመስራት የሚገባ ነገር ፈጥነን አሁን ላይ ያለውን ተኪ ትውልድ ለነገም ሲን ሀገር የሚረከብ እስከሆነ ድረስ ከችግር ከራብ መታደግ ብንችል የሚል ሀሳብ ነው ያለን። በጦርነት የሞቱ አሉ። በረሀብም ገና ከዚህ በኋላ የኛ ህዝብ በራብ ሊያልቅ ይችላል የሚል የራሴ ስጋት አሉ። ያነጋገርናቸው ተፈናቃዮችም በከፋ ችግር ውስጥ እንዳሉ ነው የተናገሩት። ሌሊት ጠመንጃ እንደሰማን በእግራችን ሩጠን አባትን የለንም እናቴና አምስት ልጆቻችን ይዘን ጫካ ነበር ያደርነን። አስተዳደሩ ጋር ሄደን አስተዳደር የለም ነው የተባለ። ከዛ እነሱንም አጣን። እስካሁን ድረስ ባዶ እግር ነው ያለን። የመቀየራ ልብስም የለንም። ሰው ፊት ለመውጣትም ሸተናል። በጣም ተሰቃይተናል። እና መስተ ቢኖሩ ያው እርዱን ብለን ነው አሁን የት ነው ያለሽው? ቡለን ሰው በጣም ብዙ ነው ማት ነው አይዳረስም ያው ለማመለል የሚራራ ሰው ኑና ቡና ጠጡ ሲል አብረን እንጠጣለን። አንዳንዶቹ ደግሞ ምግብን ከቤት የሚራሩ ሰዎች እየሰጡ ነው እንጂ ከዛ ምንም የለም። ህዝብ ብዙ ነው፣ በቃ አይዳረስም። እኔ ጌታቸው በላይ ነው የሚባል ዱ ሜዳ ላይ ነው በቃ ፀሐይ እየፈጀን ነው። ፀሐይ ላይ ነው ያለን። ህዝቡ እንዳለ በቃ አልቋል። ፀሐይ ላይ ነው ያለን። ህዝቡ ከአቅም በላይ በዛ ወጣለንማ ይላችን እዛው ሜዳ ላይ ስለቀራ ግማሹም የተቃጠለ ነው ግማሹም ከማሳም ዙሪያ የበቃ እንደው እነዚህ እያካተሉብን ስለሆነ ይል የለም። እየት አምጦ ነው የሚሰጡ ለኛ ምግብ እየያገኙ የለም አያገኙም። የት አምጦ ነው ምግብ የሚያገኙ? የቤኒሻንጉል ጉምዝ ክልል አደጋ ስጋት ኮሚሽን ኮሚሽነር አቶ ታረቀኝ ታሲሳ ለተፈናቃዮቹ ከመተከል ዞን ካለው ክምችት እንዲሰረጭ ጥረት እየተደረገ ነው፣ ግን በቂ አይደለም፣ ተጨማሪ እንደሚያስፈልግ ለፌዴራል አደጋ ስጋት ስራ አመራር ኮሚሽን አሳውቀናል፣ እየተጠባበቅንም ነው ብለዋል። ባለፈው ወደ ሰባት ሺህ የሚሆኑ ተፈናቅሎ ነበረ። ከሰሞኑ ውጪ ማለት ነው። ለእነሱ ድጋፍ ጠይቀን ያው ከፌዴራል ነው መጀመሪያ ክልሉ አድርጎላቸው ነበረ የሚችለውን ድጋፍ። ከዛ በኋላ ወደ ፌዴራል ጠይቆላቸው የፌዴራል መንግስት ገነዛ ለመጀመሪያዎቹ ኦልሬዲ ሊኮ አሁን ቻግኒ ነው ያለው ዛሬ ለማሳጀብ ለማሳጀ እየተደዋወልን ነው የነበረው። አሁን በብዛት ከተፈናቀሉ በኋላም ለሌሎች ወረዳዎች የመጡትን ጉባ የሚባል ቦታ አለ። ወደ ሁለት ተሳቢ ወደዛ እንዲገባ፣ ሌሎችም አሁን ሰባት መኪና ሙሉ ወደዛ እንዲሄድ ነው እንቅስቃሴ ላይ ያለ ነው። አሁን ደግሞ ቁጥሩ በጣም ከፍ እያለ ስለሆነ ተጨማሪውን ለፌዴራል መንግስት ጠይቅን፣ እሱ ጋር እየሰራ ነው ያለ ነው እና አሁን ለተፈናቃዮች መቼ ይደርሳል? አሁን ቻግኒ ያለውን መከላከያ ውስጥ ሚልቢዚ ስለሆኑ እንጂ እዛ ያሉት አሳጅቦ ወይም

መኪናው የመጣ ሰበት መኪና አምስቱ ቻግኒ ቆመዋል። ሁለቱ ግልገል በለስ ላይ ናቸው። ስለዚህ ዛሬ ማምሻውን ካልገባ ነገ ጠዋት ይገባል የሚል ግምት ነው ያለ የፌዴራል አደጋ ስጋት ስራ አመራር ኮሚሽንን ለማግኘት ያደረግኩት ጥረት ለዛሬም አልተሳካም። ከትናንት በስቲያ በቡለን ወረዳ በኩጂ ቀበሌ በታጣቂዎች የተገደሉ ከሁለት መቶ በላይ የሚሆኑ ንጹሃን ዜጎች የወል ቀብር መፈጸሙን በትላንትናው ዕለት በቦታው የነበሩ የአይንማኝ ማረጋገጣቸው ይታወሳል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር